ስልሳ የሚጠጉ የዘመናዊና ባህላዊ የሙዚቃ አባላትን ያቀፈው የኤርትራ የሙዚቃ ልዑክ ባህር ዳር የገባው ባለፈው አርብ ነበር። የሙዚቃ ቡድኑ አባላት በባህር ዳርና አካባቢ ያሉ የልማት መዳረሻዎችን ጎብኝተዋል። ትናንት ደግሞ የሙዚቃ ቡድኑ የባህር ዳርንና አካባቢው ህዝብን በዘጠኙም የኤርትራውያን ብሔር ብሔረሰቦች ሙዚቃ ሲያዝናናምሽቷል በሥነ ሥርዓቱ ላይ የተገኙት በኢትዮጵያ የኤርትራ አምባሳደርና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽንና የአፍሪካ ህብረት የኤርትራ ቋሚ ተወካይ አቶ አርያ ደስታ እንደገለጹት የኤርትራ የሙዚቃ ቡድን እዚህ መጥቶ ሙዚቃ ማቅረብ መቻሉ የጦርነትና የመራራቅ ዘመን ተኖ መጥፋቱን የሚያሳይ ነው ብለዋል። ዘመናዊ ሙዚቃን ትልሂትን ዘጠቃለን ጉጅሌ ኣብ ኣርባዕተ ኣቤት የኤርትራ የሙዚቃ ትልሂት ከብዙ ዓመታት በኋላ በኢትዮጵያ መድረኮች ላይ ሊቀርብ ተዘጋጅቷል። ይህም የጦርነትና የመራራቅ ዘመን ፀሐይ እንደመታው ጤዛ ተኖ በምትኩ የሰላም፣ የእርጋታ፣ የወዳጅነት፣ የመልካም ጉርብትናና የብሩህ መጻኢ ጮራ ደምቆ የሚታይበት ዘመን እንደመጣ የሚያረጋግጥ ነው። የሁለቱ አገር ሕዝቦች ራእይ ሰነቀው ስለገፉ ሰላምን አውርደዋልም ነው ያሉት። የኤርትራና የኢትዮጵያ ሕዝቦች ራእይን በሰነቀ አመራር ተመርተው ጠንክረው ስለገፉ እነሆ የጦርነትና የጦርነት ወር ያልፏል ፍስሐ ወሰላም ሆነዋል። የአማራ ክልል ምክትል ርዕሰ መስተዳድር አቶ ላቀ አያሌው በበኩላቸው ህዝቦች እንዲፋቀሩ ወይም እንዲጣሉ፣ አንድነታቸው እንዲጠናከር ወይም አንድነታቸው እንዲዳከም፣ ልዩነታቸው እንዲጠብ ወይም ልዩነታቸው እንዲሰፋ በማድረግ አመራር ወሳኝነት ያለው መሆኑን የዛሬው መድረክ ትልቅ ማሳያ ነው። ኢትዮጵያውያን በተለይም የአማራ ህዝብ ከሀያ ዓመታት በፊት ኤርትራውያን ጥለው የሄዱትን ቤትና ንብረት ባደራ ጠብቆ ለባለቤት ኤርትራውያን በማስረከብ ላይ እንደሆነም አቶ ላቀ ገልጸዋል። አቶ ላቀ እንደሚሉት ይህን ለማየት የማይፈልጉ ግለሰቦችና ቡድኖች በመኖራቸው በጋራ መከላከል እንደሚያስፈልግ ተናግረዋል። የተጀመረው ለውጥ የማይፈልጉ ቡድኖች ግለሰቦች በየቦታው ያሉ በመሆናቸው ይሄ ለውጥ እንዳይደናቀፍ ሁለታችንም የተጠናከረ ስራ መስራት አለብን የሚል መልእክት ማስተላለፍ ወዳለሁ። ኤርትራውያን ሙዚቀኞችም አጠቃላይ በነበራቸው ቆይታ መደሰታቸውን ተናግረዋል። የባሉ ውጡ በርከፋቾች መሆናችን እየደረስ ደስታ ይሰማኛል። ሁሉም ህዝቡ ደስተኛ ነው። ውስጡ የነበረ ስሜት ጊዜ ነው። ሁላችን ደግሞ ደስተኛ ነን። ዝርጋቱን የከባቢ ቀርነ አፍሪካ ጥሩ የሙዚቃ ቡድኑ የባህር ዳር ዝግጅቱን አጠናቆ ዛሬ ወደ አዲስ አበባ ተመልሷል። ተመሳሳይ የሙዚቃ ትርኢቶችን በአዳማ፣ በሐዋሳ እና በአዲስ አበባ እንደሚያደርግም ታውቋል። ዓለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር